ቄሮ የሚለው የኦሮምኛ ቃል መሰረቱ ያላገባ ወጣት የሚለውን የሚወክል ቢሆንም በአሁኑ ወቅት ግን ብዙዎች ስያሜውን ከተቃውሞ ንቅናቄ ጋር ያያይዙታል። በእርግጥም በኦሮሚያ ክልል ለሶስት ዓመታት በተካሄደው ተቃውሞ ይህንን ስያሜ የሚጠቀሙ ወጣቶች ሁነኛ ሚና ሲጫወቱ ቆይተዋል። የተለያዩ ጥያቄዎችን አንግበው በተደጋጋሚ አደባባይ ከመውጣት እስከ እስርና ሞት ድረስ ተጋፍጠዋል። የቄሮዎች ያልተቋረጠ ተቃውሞና ግፊት የክልሉን ገዢ ፓርቲ የኦሮሞ ህዝቦች ዲሞክራሲያዊ ድርጅት ኦህዴድ ከዚህ ቀደም ያልታዩ ለውጦችን እንዲያመጣ እንዳስገደዱት የሚናገሩ አሉ። ኦህዴድ በገዢው ግንባር ኢህአዴግም ሆነ በፌዴራል ደረጃ ያለው ተሰሚነትና ድርሻ እንዲሰፋ ከመጋረጃ ጀርባም በግልጽም ጥረት ሲያደርግ ተስተውሏል። ጥረቱ በቅርቡ የኦህዴድ ሊቀመንበርነት ስልጣንን የተረከቡትን ዶክተር አብይ አህመድን ለግንባሩ መሪነት ከፍ ሲልም ለሀገሪቱ ጠቅላይ ሚኒስትርነት እስከ ማስመረጥ የዘለቀ ነው። ዶይቸ ቨለ ያነጋገራቸው በኦሮሚያ ክልል የሚገኙ ቄሮችም ይህንን እምነት ያስተጋባሉ። በኦሮሚያ ምስራቅ ሸዋ ዞን ያለ ማንነቱ እንዳይገለጽ የጠየቀ አንድ ቄሮ አብይም ሆነ የክልሉ ፕሬዚደንት ለማመገርሳ የቄሮ ትግል ውጤት ናቸው ይላል። ተገቢ መሆኑ ለማ፣ የቄሮ ተቃውሞ አምጦ የወለዳቸው ሰዎች ናቸው። በራሳቸው ችሎታ ሆነ ባላቸው ትምህርት ደረጃ አይደለም እዚህ ደረጃ ላይ መድረስ የቻሉት። የቄሮ ውጨት ና የቄሮ ፍዝል ነው አብይን ሆነ ለማ ለዚህ ደረጃ ያበቃቸው። የቡራዩ ከተማ ቄሮም የቀዳሚ ባልደረባው ሀሳብን ይጋራል። ዶክተር አብይ የኢህአዴግ ሊቀመንበር ሆኖ መመረጣቸው ለትግሉ አንድ እርምጃ ነው ሲል ያስረዳል። ኢህአዴግ እንደሚታወቀው መሪ አልባ ነው ማለት ይቻላል። ረጅም ጊዜ ጠንካራ የሆነ ስትሮንግ የሆነ መሪ ሳይኖረው ቆይቷል። በጠቅላይ ሚኒስትሩ ከሞቱ በኋላ ማለት ነው እና ትክክለኛ መሪ አለው ብለውም ህዝቡም አያስ ይሄ ዶክተር አብይ መመረጡ አንድ ስቴፕ ነው ተብሎ ነው የሚወሰደው። በአብዛኛው የትግሉ አካል የትግሉ ዋና አካል ነው ተብሎ ነው የሚወሰደው። በዶክተር አብይ ምርጫ በጣም መደሰቱን የሚናገረው የሰበታው ወጣት የእርሳቸው ምርጫ በቄሮችና ኦሮሞዎች ብቻ ሳይሆን በሌሎች ኢትዮጵያውያን ዘንድም ተቀባይነት ያለው ነው ይላል። ለቄሮና ለኦሮሞ ብሎ ሳይሆን በቃ ኢትዮጵያ አንድነት ስለሆነ ያው ጥሩ አካሄድ ያስካሄዳል ብሎ ነው ሰዎች የሚገመቱ። ለዛ ምክንያት ለጥሩ ሁኔታ ነው ሁሉም ሰው የተቀበለ ነው እንጂ እ ያው ኦሮሞ ነው ብሎ ምናምን ብሎ ሳይሆን ያው ጥሩ አሳሳብ ነው ያለ ለሁሉም ዜጋ ማለት ነው። ለዚህ ለዚህ ነው ሁሉም ሰው የወደዱ ስሆን፣ የምስራቅ ሸዋው ቄሮም በዶክተር አብይና ለማ መገርሳ ሲቀነቀን የቆየው የኢትዮጵያውያን አንድነትና እኩልነት ጉዳይ የቄሮዎችን ፍላጎት እንደሆነ ያስረዳል። ቄሮ የሚፈልገ አንድነት ነው። አንድነት ሲል ደግሞ ሁሉም ኢትዮጵያዊነቱን አምኖበት ሁሉም በአንድነት ኢትዮጵያ ውስጥ ተከባሩ ሁሉም ባለው ንብረት ላይ ባለቤትነቱን ማረጋግጦ ቢኖር አይነት ነገር ነው የሚፈልጉት እና ይሄ ከተረጋገጠላቸው እና የአብይ መሆኔ ለማ ትናንትና የነሱ ኩከራይ ትናንትና ዛሬ የሚቀጥሉት ከሆነ ኩከራቸውን ሳይሸራርሱ የሚቀጥሉ እና ወደ ስራ የሚተገብሉት ከሆነ ቄሮ ከዚህ ውጭ የሚፈልጉ ነገር ያለ አይመስለኝም። እርሱም ሆነ ሌሎች ቄሮዎች በዶክተር አብይ መመረጥ መዘናጋት እንደሌለባቸው የሚመክረው ይህ ወጣት በርካታ መሰራት ያለባቸው ነገሮች እንደሚቀሩ ይገልጻል በአዲሱ የኢህአዴግ ሊቀመንበር አማካኝነት ቄሮች ባጭርና በረጅም ጊዜ እንዲተገበሩላቸው የሚፈልጓቸውን ጉዳዮችም ይዘረዝራል። ይሄ ነው ማለት ነፃነታችን ተጎናፀፈን ማለት አይደለም። ከና ከመሰረቱ እንዲለወጥ ነው የሚፈልገ ስርአት ለውጥ ነው ወጣቱ የፈለግ ያለው ኢትዮጵያ ውስጥ እኩልነት እንዲሰፍን፣ ትክክለኛው ዲሞክራሲ የአብ ዲሞክራሲ ሳይሆን ትክክለኛ ዲሞክራሲ ኢትዮጵያ ውስጥ እንዲሰፍን። እንደ ቄሮ ባሶካ እንዲፈጸምልን የምንፈልገው የኦሮምኛ ቋንቋ ከአማርኛ ጎን ለጎን እኩል የፌዴራል ቋንቋ እንዲሆን ልን በአስቸኳይ ይሄ እንዲ እንድትተገበርልን እንፈልጋለን። ትክክለኛው ማረጋገጫ ትክክለኛው ፊንፊኔ የኦሮሚያ ዋና ከተማ ናት ብሎ በሚዲያ እንዲታወቅልን እንፈልጋለን። ኦሮሚያ ደግሞ ከአዲስ አበባ ወይም ከፍንፍን የምታገኘው ልዩ ጥቅም ሳይሆን ከአዲስ አበባ ሙሉ በሙሉ ጥቅም ማግኘት አለበት። የቡራዩ ቄሮ በበኩሉ በሕዝብ ዘንድ ከጫፍ እስከ ጫፍ የሚነሳ መሰረታዊ ጥያቄዎች እንዳሉ ይናገራል። እርሱም እንደ ምስራቅ ሸዋው ቄሮ የአጭር የረጅም ጊዜ ሲል ከፋፍሏቸዋል። አጭር ግን ተብሎ የሚፈለገው እስረኛ መልቀቅ ከእንደገና ደግሞ ተፎካካሪና ተወዳዳሪ የሆኑ ምርጫ ማካሄድ ገለልተኛ ኮሚሽን አዋቅሮ የደረሱ ጥፋቶች በተለይ ከሶማሊያ የተፈናቀሉ ኦሮሞች ወደ አንድ ሚሊዮን የሚጠጉ ኦሮሞች እነሱን ገለልተኛ የሆነ አጣሪ ኮሚሽን ተሰይሞ ሰዎችም የተሳተፈበት ሆኖ በፍርድ ማቅረብ ወንጀለኞችን የተለያዩ ወንጀለኞች ኮንትሮባንዲስቶች ሊሆኑ ይችላሉ። በትክክል በጭፍጨፋ ውስጥ የተሳተፉ ሊሆኑ ይችላሉ። አመፅና እንዲነሳ በብሔሮች መካከል ግጭት እንዲነሳ የሚፈጥሩ ኃይሎች ሊሆኑ ይችላሉ። የትኛውም ሳይድ ያሉ ማቅረብ ሊሆን ይችላል። ይሄ አጭር ጊዜ ብለህ ልትወስደው ይችላል። በረጅም ጊዜ ደግሞ የተለያዩ ሪፎርሞችን ማምጣት አንዳንድ ከመሬት ጋር የተገናኙ ህጎች፣ የጸረ ሙስና አዋጁ ልስል ትችላለ፣ የጸረ ሽብር አዋጁ፣ የተለያዩ ህዝብን የመጨቆኛ መሳሪያ የሆኑ አዋጆች አሉ። እነዚህ ሙሉ ለሙሉ እንዲነሱ ይፈለጋል። ዘለቄታዊ የሆኑ ልማቶች እንዲፈጠሩ፣ ህዝቡ የልማትም ጥያቄ አለበት፣ ዋናነት የዲሞክራሲ ፍትህም ጥያቄ አለበት። እሱን እሱን እንዲፈታው ነው። ዶይቸ ቬለ ያነጋገራቸው ቄሮች በትናንቱ የኢህአዴግ ሊቀመንበር ምርጫ ዶክተር አብይ ባይመረጡ ኖሮ በኦሮሚያ ተቃውሞ መቀስቀሱ አይቀሬ ነበር ይላሉ። የቡራዩ ቄሮ ዶክተር አብይ ለውጥ ያመጣሉ ብሎ ያምናል። ለዚህ ደግሞ በህዝብ ዘንድ ያላቸውን ድጋፍ ይጠቅሳል። ሰውየው በቀጣይ ሳምንታት የሚሰጧቸው መግለጫዎችና የሚወስዷቸው እርምጃዎች ወሳኞች እንደሆኑ ያሰምርበታል። የምስራቅ ሸዋው ቄሮ ዶክተር አብይም ቢሆኑ ቃላቸውን ካልጠበቁ ከተቃውሞ እንደማያመልጡ ያስጠነቅቃል። ዶክተር አብይ ራ እንዳፉ ቃል እንደገባ ህዝቡ ከዚህ በፊት ሲፎክር እንደነበር የሚሰራ ሆነ ትንሽ የተወሰነ ነገር ይገኛል ተብሎ ይታሰባል። ካልሆነ ግን ያው ቄሮ አብይ መጣ ብሎ አብይ ደግሞ ኦሮሞ ነው ብሎ ዝም የሚልበት ምክንያት የለም። ትክክለኛ ለህዝቡ የሚቆም ሰው እንዲሆን እንፈልጋለን። ካልሆነ ግን ቄሮ ተኝቶ የሚያድር አይደለም። ነጌ ተነጌ ወዲያ ሳይል ተቃውሞ ይነሳበታል። ይህ ደግሞ ውርደት ነው። ለራሱ ከዚህ ውርደት ደግሞ ለመውጣት አቤት ትናንትና ለዚህ ቃል እየገባውን መፈጸም አለበት ብዬ ነው የሚያስበው።